የኢትዮጵያ የውጭ ቀጥታ ኢንቨስትመንት በ11 በመቶ ቅናሽ ማሳየቱን የተባበሩት መንግስታት ንግድና ልማት ኮንፈረንስ አስታወቀ። ተቋሙ ይፋ ባደረገው የ2024 ዓለም አቀፍ የኢንቨስትመንት ወይም ደግሞ የንግድ ሪፖርት ኢትዮጵያ በ2023 የሳበችው የውጭ ቀጥታ ኢንቨስትመንት 3.26 ቢሊዮን ዶላር እንደሆነ ጭም አስታውቋል። ይህም ከባለፈው ዓመት አንጻር ቅናሽ ቢኖረውም በምስራቅ አፍሪካ ግን ከፍተኛ መሆኑም ተነግሯል። የአሜሪካ ድምጽ ያነጋገራቸው የኢኮኖሚና ኢንቨስትመንት ባለሙያዎች በበኩላቸው ኢትዮጵያ ያገኘችው የውጭ ቀጥታ ኢንቨስትመንት አሁን ካለችበት ሁኔታ አንጻር ሲታይ ከፍተኛ የሚባል መሆኑን ጠቅሰው መንግስት ኢኮኖሚውን ለውጭ ባለሀብቶች ክፍት የሚያደርጉ የፖሊሲ ማሻሻያዎችን ማድረጉ ለተገኘ ውጤት ምክንያት ሊሆን እንደሚችል ጠቁመዋል። አስማማየ ነው ዘገባለሁ። የተባበሩት መንግስታት የንግድና ልማት ኮንፈረንስ ወይም በምጻሩ ዩኒክታድ ያወጣው የ2024 ዓለም አቀፍ የኢንቨስትመንት ሪፖርት እንደሚያሳየው ኢትዮጵያ እንደ አውሮፓውያን አቆጣጠር በ2023 3.26 ቢሊዮን ዶላር ካፒታል ያላቸው ኢንቨስትመንቶችን መሳብ ችላለች። ይህ አሐዝ ከቀደመው ዓመት ከ300 ሚሊዮን ዶላር በላይ ወይም የ11 በመቶ ቅናሽ ቢኖረውም ከምሥራቅ አፍሪካ ሀገራት ከፍተኛው መሆኑንም ሪፖርቱ አመልክቷል። የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬዳይ ለመስቀል ኢትዮጵያ አሁን ያለችበት ሰላም ሁኔታ ባለ ሀብቶች መዋለ ንዋያቸውን እንዲያፈሱ የሚገፋፋ አይደለም ይላሉም። በሪፖርቱ የተገለጸውን ካፒታል አስመዝግቧል የተባሉት የቻይናና የተባበሩት አረብ ኤሜሬቶች ኩባንያዎች መሆናቸውንም ጠቅሰው ወደ ተግባር ከገቡም ከፍተኛ የሚባል ውጤት ነው ይላሉም። በእርግጥ ሶስት ነጥብ ሶስት ቢሊዮን ዶላር ኢትዮጵያ ውስጥ ኢንቨስት ከሆኑ ከሆነ ትልቅ ነገር ነው። ዩናይትድ አረብ ኤሜሬት ካምፓኒም ስምስት መቶ ሚሊዮን ዶላር አውጥቶ የኤሌክትሪክ የንፋስ ኤሌክትሪክ ማምጫት ከቻለ ትንቅ ነገር ነው። ስለዚህ አሁን ይሄ የዛሬ ቢሚሬት ይህንን ለማልማት ስት መቶ ሚሊየን የሚገመት ንብረት ለማፍሰስ ስምምነት ያደረገ ይመስልኛል እንጂ ግንባታ መገንባትን እኔ አላቅም እስሁን ድረስ መገንባት ይ ነገር ስለዚህ በዛው አይነት ነው የሚሆን። ኢንፔሳ በእርግጠኛነት ነው ለመንግስት የከፈለዋል ኢትዮጵያ ውስጥ ገብቶ ለመስጣት ስት ነው ይባላል ወይ መቶ ሀምሳ ሚሊየን ዶላር ኢንቨስታ ኢንቨስት አድርጎ ውስጥ ውስጥ እንደገባ እና ያው በዛ መሰረት ደግሞ ኢንፍራስትራክቸር መገንባት ስላለበት እዚህ ምትል ያወጣው ካፒታል በማረጋገጥ ይቻላል። የቻይናዎቹ ግማሹ ሃምሳ በመቶ የቻይና ኢንቨስትመንት ነው የሚባል ነው። እንግዲህ ቻይና ኢንቨስት ያደጉት ንባት ኢንዱስትሪ ያቋቋሟቸው ፋብሪካዎች ካሉ ጥሩ ነው። ኮንስትራክሽን ወይ ደግሞ እንግዲህ አ ምን እንደሆነ ማወቅ አይቻልም አሁን ባለው ሂደት። ሰኔ 4 2016 ዓ ም በተካሄደው የሚኒስትሮች ምክር ቤት የመቶ ቀናት ግምገማ ላይም በዚህ ዓመት 32 ቢሊዮን ዶላር ካፒታል ያስመዘገቡ ባለሀብቶች በኢትዮጵያ ሀብታቸው ማፍሰሳቸውን መንግስት አስታውቋል። የኢንቨስትመንትና የፋይናንስ ባለሙያ የሆኑት አቶ አምዶወርቅ ብርሃኑ ሪፖርቱ በአገሪቱ ያለውን ችግር በመቋቋም የረጅም ጊዜ እቅድ ይዘው ለመስራት ያለሙ ባለሀብቶች እየገቡ መሆኑን ያሳያል ይላሉ። እነዚህ ቁጥሮች በመንግስትም ሪፖርት ጋር የሚመሳሰሉ ናቸው። በቅርቡ የኢትዮጵያ ኢንቨስትመንት ኮሚሽን ይህንን በመግለጫ ገልጾ ነበረ። ከሶስት ቢሊዮን በላይ ኢንቨስትመንት ሞቢላይዝ እንደተደረገ እኔ በቅርቡም የናሽናል ባንክ ዴታ አይቼ ነበረ ያለፉትን አምስት ዓመታት አካባቢ የሚያሳይ ማለት ነው። የፕሮጀክት ቁጥር ቢቀንስም የኢንቨስትመንት ቮልዩሙ በሀያ ሀያ ሶስት እንደጨመረ የሚያሳይ ነው። ይሄ ምን ሊሆን ይችላል? ለምሳሌ የረጅም ጊዜ እቅድ ያላቸው ኢንቨስተሮች ኢንቨስትመንት እና አሁን ያለውን ችግር ተቋቁሞ ከዛ በኋላ በረጅም በአምስትም በአስር ዓመታት አትራፊ የሆነ ቢዝነስ ይኖረናል ብለው የሚያስቡ ዓይነት ትላልቅ ኢንቨስተሮች እየገቡ እንደሆነ ወይም እየገቡ ሊሆን እንደሚችል ነው የሚያሳየው። የዓለም የ2024 የኢንቨስትመንት ሪፖርት አፍሪካ ባለፈው የአውሮፓውያኑ ዓመት ያስመዘገበችው አጠቃላይ የውጭ ቀጥታ ኢንቨስትመንት 52.6 ቢሊዮን ዶላር እንደሆነ ይገልጻል። ከዚህ ውስጥ የምስራቅ አፍሪካ ሀገራት አጠቃላይ የሳቡት ኢንቨስትመንት 11 ቢሊዮን ዶላር ሲሆን ይህም ከቀደመው ዓመት የ3 በመቶ ቅናሽ ያለው ነው። በቀጠናው ኢትዮጵያን ተከትለው ኡጋንዳና ኬንያ ከፍተኛውን የውጭ ቀጥታ ኢንቨስትመንት የሳቡ ሀገራት ሆኗል። የኢንቨስትመንትና ፋይናንስ ባለሙያው አቶ አምደወርቅ ብርሃኑ መንግስት ኢኮኖሚ ለውጭ ባለሀብቶች ክፍት የሚያደርጉ የፖሊሲ ማሻሻዮች ማድረጉ ባለሀብቶቹ በኢትዮጵያ መዋለ ንዋያቸው እንዲያፈሱ ምክንያት ሊሆን እንደሚችል ይናገራሉ። አሁን ትላልቅ ሴክተሮች ዝግ የነበሩ ዲጂታል ፔመንት ላይ አሁን ደግሞ በቅርቡ የባንኮችም ቃድ እንዲሰጣቸው እንዲፈቀድላቸው ምናምን እየተሰሩ ያሉ ስራዎች አሉ። በፊት እኮ የሚፈቀዱ ስራዎች ላይ ብቻ ነበረ የውጭ ኢንቨስተሮች የሚጋበዙት። አሁን አብዛኛው ዘርፍ ተፈቅዶ የተከለከሉ በተለየ መልኩ ለኢንቨስተሮች እየተነገራቸው ነው። ስለዚህ ከበፊቱ አንጻር በጣም ብዙ ክፍት የሆኑ ዘርፎች አሉ ኢንቨስተሮች፣ የውጭ ኢንቨስተሮች ሊገቡባቸው የሚችሉ ዘርፎች ማለት ነው እና ከዛ አንጻር ይመስለኛል አይ ቲንክ አሁን ያው የውስጥም የውጭም ችግር እንዳለ ሆኖ የውጭ ምንዛሪ ችግር አለ፣ የሰላምና የጸጥታ ችግሮች አሉ። የውጭ ሁኔታው መሄድ ጂኦፖለቲክሱም ፖለቲክሱም አመቺ አይደለም። ወደ አፍሪካ ሌሎች የዓለማት ክፍሎችም የሚሄደው ኢንቨስትመንት እየቀነሰ ያለበት ሁኔታ ነው እየታየ ያለው። እንደዛም ሆኖ ግን ወደ ኢትዮጵያ እየመጣ ያለው ኢንቨስትመንት የሚጠበቀውን ያህል አልቀነሰም እና አይ ቲንክ የነዚህ ድምር ውጤት ይመስለኛል አሁን የጠቀስኳቸው። በዚህ ሀሳብ የሚስማሙት አቶ ያሬዳይ ለመስቀል በበኩላቸው ግጭት ባለባቸው አካባቢዎችና የአምራች ዘርፍ ላይ የሚደረጉ ኢንቨስትመንቶች ቢቀንሱም አዳዲስ በተከፈቱ የዲጂታል ቴክኖሎጂ ዘርፎች ላይ ለመሳተፍ ባለሀብቶች ፍላጎት እንደሚኖራቸው ይገልጻሉ። እንግዲህ ሰርቪስ ኢንዱስትሪ ነው። አሁን እንደዚህ አይነት ነገር ሊሆን የሚችለው ቨርቹዋል የሆነ በሞባይል ፔመንት በእንደዚህ ላይ ባሉ ነገሮች ላይ ኢንቨስቲ ያደረጉ ካምፓኒዎች የዲጂታል ቴክኖሎጂ ላይ ጋ የሚቃጠል እና የሚፈርስ ወይም ደግሞ የሚዘፋ ምናምን ነገር የለውም። ብዙ ጊዜ ዜ ቴክኖሎጂ እሱ ነው እንጂ አሁን ባለው ሁኔታ በዋናው የኢኮኖሚ እርሻ የማንፋክቸሪንግ ላይ ብዙ መጥፋ ለማለት ስለዚህ ነው ዳታ አሁን ይሄንን የመጣም ስታስቲክሱ በደንብ መመርመር የሚያስፈልግ ከሆነ ጥሩ ነው፣ ግን አይመስለኝም። ሆነ በቁጥሩ ተጠራጠኛ ነው። ኢትዮጵያ በጣም ጥሩ ጥሩ ኢንቨስትመንት አገኘ ሲባል ሶስት ነጥብ አምስት ምናምን ይባላል፣ በበፊትም ሰላም ባለበትም ጊዜ። ስለዚህ ይሄ ነው። ግን አሁን ትንሽ እድል ሊኖር የሚችለው ያው የፋይናንሻል ሴክተሩ ከተከፈተ ካፒታል ኢንቨስትመንት ሊመጣ ይችላል። በሰሜኑ ኢትዮጵያ ተከስቶ በነበረው ጦርነት ምክንያት አሜሪካ ለአፍሪካ ሀገራት የሰጠችው ከቀረጽ ነጻ እድል ወይም በምጻሩ አጎዋ መቋረጡን ተከትሎ በጨርቃጨርቅ ምርት ላይ ተሰማርተው የነበሩ ባለሀብቶች ላይ ተጽዕኖ መፍጠሩ ሲገለጽ ቆይቷል። በጦርነቱ ምክንያት በትግራይ ክልል ስራቸው ከተቋረጡ ከስድስት ሺህ በላይ አነስተኛ መካከለኛና ታላላቅ አምራች ተቋማትና ኢንዱስትሪዎች መካከልም ወደ ማምረት የተመለሱት 227ቱ ብቻ እንደሆኑም የክልሉ ኢንዱስትሪ ቢሮ በቅርቡ ለአሜሪካ ድምፅ አስታውቋል። አሁን ግጭት ባለባቸው አማራና ኦሮሚያ ክልልን ጨምሮ በአገሪቱ ሰላም ማስፈን ቢቻል አሁን ከተመዘገበው በላይ የውጭ ቀጥታ ኢንቨስትመንት ሊመጣ እንደሚችል የኢንቨስትመንት እና ፋይናንስ ባለሙያው አቶ አምደወርቅ ብርሃኑ ይገልጻሉ። ያው እነዚህ ነገሮች ሰላምና ጸጥታ ነገር ቢፈታ አሁን እየተባሉ ያሉ ነገሮች የውጭ ምንዛሬ ችግሩን ለምሳሌ ለማሻሻል እየተደረጉ ያሉ የፖሊሲ ማሻሻያዎች አሉ። ከዚህ በኋላም ይመጣሉ እየተባሉ የሚነገሩ ትላልቅ የፖሊሲ ለውጦች እንደሚኖሩ ምልክቶች እያየን ያለ ነው እና እነዚህ እነዚህ ነገሮች ከተደረጉ አይንክ ኢንቨስትመንቱን የበለጠ ያበረታታዋል ብዬ አስባለሁ። ነ የሀያ ሀያ አራት የኢንቨስትመንት ሪፖርት አጠቃላይ የዓለም የኢንቨስትመንት ፍሰት አንድ ነጥብ ሶስት ትሪሊየን ዶላር መሆኑን አስታውቋል። ይህም በሁለት በመቶ ቅናሽ ማሳየቱን ያስታወቀው ሪፖርቱ ለዚህም ዩክሬንና ሩሲያን ጨምሮ በተለያዩ አካባቢዎች እየተካሄዱ ያሉ ጦርነቶችና በአገራት መካከል ያሉ የንግድ ሽኩቻዎች ምክንያት ስለመሆናቸውም አስታውቋል። አሜሪካ፣ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።